the voice of America። ኢትዮጵያ ሱዳን እና ቃታር ተቃዋሚዎችን በመደገፍ እየዶለቱብኝ ነው ትላለች ኤርትራ። የኢትዮጵያ መንግሥት ክሱን ያስተባብላል። ብርሃኔ በርሄ ከአስመራ ሄኖክ ሰማግዜር ከዚህ ከአሜሪካ ድምፅ ያጠናቀሩት ዘገባ አለ። በቅድሚያ ከአስመራው ዘገባ እንነሳለን። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በካርቱም የስራ ጉብኝት ባደረጉበት ወቅት ሁለቱም ሀገሮች የኤርትራ ተጣቂ ተቃዋሚ ያሏቸውን ቡድኖች በሚገባ ስራቸውን እንዲሰሩና በየድንበሮቻቸው አካባቢ በነጻነት እንዲንቀሳቀሱና የሚያስፈልጋቸው መሳሪያዎችና ቁሳቁሶች እንዲቀርቡላቸው መስማማታቸውን በኤርትራ የዜና ሚኒስቴር ጽህፈት ቤት የወጣው መግለጫ ገልጠዋል። በኤርትራ የዜና ሚኒስቴር የወጣው መግለጫ ሲቀጥል ዘመቻው የተሳካ እንዲሆን በኢትዮጵያ በኩል በካርቱም በሚገኘው ኤምባሲ ኳታር የሚደገፍ የጂሃድ የንቅናቄ መሪ ቡርሃን የተባለ ግለሰብ በሱዳን በኩል ደግሞ ጄኔራል ሐምድ አልሙስጠፋ የተባለ ግለሰብ የዘመቻው አስተባባሪ እንዲሆኑ መሾማቸውን ግንቦት አስራ አራት ሁለት ሺ አስራ ስምንት በኤርትራ የዜና ሚኒስቴር የወጣው መግለጫ ገልጠዋል። ይህን አስመልክተው የኤርትራ የዜና ሚኒስቴር የኒውስ ሩም ዳይሬክተር የሆኑት አቶ ጳውሎስ ነታባይ የዚህ መግለጫ ዋና ዓላማ ከዚህ በፊት በመጋቢት ሀያ ሁለት ሁለት ሺህ አስራ ስምንት የወጣው ቀጣይ መግለጫ መሆኑና የኢትዮጵያና የሱዳን መንግስቶች በኳታር መንግስት ድጋፍ ኤርትራ ላይ እያደረጉት ያለውን ተንኮልና ሽረባ ለህብረተሰብ ለማሳወቅ እንደሆነ ለቪኦኤ ተናግረዋል። የኤርትራ የዜና ሚኒስቴር የኒውስ ሩም ዳይሬክተር የሆኑት አቶ ጳውሎስ ንታባይ የዚህ መግለጫ ዋና ዓላማ ከዚህ በፊት በመጋቢት ሀያ ሁለት ሁለት ሺህ አስራ ስምንት የወጣው ቀጣይ መግለጫ መሆኑና የኢትዮጵያና የሱዳን መንግስቶች በኳታር መንግስት ድጋፍ ኤርትራ ላይ እያደረጉት ያለውን ተንኮልና ሽረባ ለህብረተሰብ ለማሳወቅ እንደሆነ ለቪኦኤ ተናግረዋል። መግለጫው አጭር ቢመስልም የኢትዮጵያና የሱዳን መንግስት በኤርትራ ላይ ስላቀዱ ቴራና ዘመቻ ዓላማ የዘመቻው ተዋናዮችና ተግባሪዎቹን እና ደጋፊዎቹን በዝርዝር የሚጠቅስ በመሆኑ ከዚህ በላይ ተጨማሪ ማብራሪያ የሚያስፈልገው እንዳልሆነ የኤርትራ የኒውስ ሩም ዳይሬክተሩ አቶ ጳውሎስ ነታባይ ተናግረዋል። ወዲት ዘብር ከዛንታ የመግለጫው ዓላማ በሁለቱም ጎረቤት አገሮች በኤርትራ ላይ የሚያደርጉት ሽረባ ለህብረተሰቡ ለማሳወቅ ሐቅ፣ ይህ ታሪክ የሚያስገርም እና አዲስም አይደለም፣ ብዙ የሚያሳስብ ጉዳይም አይደለም። ሆኖም ግን በአሁን ጊዜ ብዙ አደናጋሪና አሳሳች የዜና ዘመቻ እየተደረገ ባለበት ወቅት ሐቁን ሁሉም እንዲያውቀው ለማድረግ የወጣ መግለጫ ነው። ከዚህ በፊት በ 22 መጋቢት 2018 የኤርትራ የዜና ሚኒስተር የግብጽ ወታደሮች ሳዋ በተባለ የኤርትራ መሬት መስፈራቸውንና የኳታር መንግስት በኤሚሬት ድጋፍ ከኤርትራ ሊመጣ የሚችለውን ጥቃት ለመከላከል በሚል ምክንያት በጥር ወር ለሱዳን የጸጥታ ኃይሎች ሶስት የተዋጊ አውሮፕላኖችን ከነ ፓይሎቶቻቸው እንደሰጠች በያዝነው ዓመት የካቲት ወር ይህን ምስጢራዊ ዓላማ ለማሳካት በኢትዮጵያና በሱዳን የተቋቋመው ወታደራዊ ኃይል በከሰላ ሱዳን ልዩና ምስጢራዊ ጽህፈት ቤት መክፈቱን የሚገልጽ መግለጫ የኤርትራ የዜና ሚኒስቴር አውጥቶ እንደነበር የሚታወቅ ነው። ብርሃኔ በርሄ ለአሜሪካ ድምፅ ከአስመራ። ብርሃኔን እናመሰግናለን። ቀጥሎ እንዳልነው ሄኖክ ሰማእግዜር ከኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ከአቶ መለስ ዓለም ጋር ያደረገው አጭር ውይይት ነው። እንደዚህ አይነት ክስ በኤርትራ በኩል ሲቀርብ አዲስ አይደለም፣ እንግዳ አይደለም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሱዳን የሄዱት በሁለታችን መካከል በርካታ የልማት አጀንዳዎች ስላሉ ነው። ከዚህ ውጭ የተጠቀሰውን ተግባር ለማከናወን የሚባክን ጊዜም ሀብትም አይኖረም። ኤርትራን በተመለከተ ውይይት ተደርጓል። የአካባቢውን ሰላምና ጸጥታ በተመለከተ ከሱዳኑ ፕሬዚዳንት ኦማር አልበሽር ጋር በኢትዮጵያና ሱዳን መካከል በዘርፈ ብዙ ጉዳዮች ላይ ውይይት ተካሂዷል። ከዛ ውጭ የተጠቀሰውን ጉዳይ በተመለከተ ውይይት ለማድረግ አስፈላጊ አልነበረም። የኤርትራ የውጭ ጉዳይ መስሪያ ቤት ማስታወቂያ በተለይ በሁለቱ መንግስታቶች መካከል በኤርትራ መንግስት ላይ ተቃዋሚዎቹም በማስታጠቅ እንደዚሁም እርዳታ በመስጠት የሚሉ ቃላቶችን የያዘ ነውና የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ቃለ መሐላ በፈጸሙበት ንግግራቸው ከኤርትራ መንግስት ጋር ሰላምና በመተሳሰብ ላይ የተመሰረተ ግንኙነት ለመመስረት እንደሚሰሩ ተናግረው ነበር። እንደዚህ አይነት መግለጫዎች ሲወጡ በጠቅላይ ሚኒስትሩ ጥረት ወይ ሀሳብ ዙሪያ ምን አንድምታ ይኖረዋል? እንግዲህ አስተያየቱ ቀደም ሲል ለመግለጽ እንደሞከርኩት ትኩረት ከመሻት የመነጨ በመነጨ የተሰጠ አስተያየት ነው። አሁንም የባህሪ ለውጥ እንዳላሳዩ ከመግለጽ በስተቀር ምንም የተለየ ነገር የለም። በጣም ነው የማመሰግነው አቶ መለስ አለም፣ የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ። ጊዜ እስጥልኝ ሄኖክ።